በጸረ መንግስት ተቃውሞዎች የተናወጠችውን ሊቢያ ለቀው ለመውጣት በርካታ ሺህ የውጭ ሀገር ስደተኞች በአይሮፕላን በመርከብና በእግር እየተመሙ ነው። በዚህ ግጭት መሀል የተያዙት በሊቢያ የሚኖሩ ኢትዮጵያውያን ስደተኞች ጥቃቱ ከሁለቱም ወገን እየደረሰባቸው ነው። የሙአመር ጋዳፊ ቅጥረኛ ጥቁር የውጭ ሀገር ወታደሮች ናችሁ በሚል ወደ ከተማ ወጥቶ ምግብና ውሃ መግዛት እንዳልቻሉ ይናገራሉ። ቆንጅታዬና ሄኖክ ሰማግዜር አነጋግረዋቸዋል። እኔ ኑረዲን መሐመድ እብራሂም ይባላለሁ። የምኖረው በዋ በሊቢያ ዋና ከተማ ትሪፖሊ። እኔ ሰይፍዲን ኢድሪስ ለሚ ይባላለሁ። ትራፕሎች ነው ያለው። ትሪፖሊ፣ ያላችሁበት ሁኔታ ምን ይመስላል? እስኪ ኑረዲን ግለጽልን። እንግዲህ ያለንበት ሁኔታ በአሁኑ ሰዓት ያው አደጋ ላይ ነው ያለነው ማለት ይቻላል። ምክንያቱም ያው ሁሉም ስደተኛ ቤት ውስጥ ነው ያለው መውጣት አይችልም ከተወጣ ይያዛል። ሊቢያኖቹም የመምታት ሁኔታ አለ ያለንበት ቦታ ደግሞ ቤት ሰብሮ የመግባት ሁኔታ አለ አንዳንድ ቦታ እንደዚህ አይነቱም ይታያል ሌላው ደግሞ በአሁኑ ሰዓት የሚያሳዝነው ወደ በንጋዚ አካባቢ ያሉት ወንድሞቻችን ከቤት ወጥቶ መግዛት አልቻሉም ቤት ውስጥ ደግሞ ቀለብ የላቸውም እየውብቱ ነው ሲወጡ ደግሞ ውጭ እየተደበደቡ ነው ከሁለት ከሶስት ቀን በፊት አይታችሁ እንደሆን ጀዚራ ላይ የኢትዮጵያ ፓስፖርት የተለያዩ ዜጎች ፓስፖርትም ታይተዋል። እና በእውነቱ ሊቢያ ውስጥ ያለ ሁኔታ በጣም አስቸጋሪ ላይ ነው ያለነው ማለት ይቻላል። ትሪፖሊ አካባቢ ሁኔታዎች እንደ ተረጋጉ ነው የዜና ዘገባዎች የሚገልጹት። ሰዎች ከቤታቸው አይወጡም፣ የሰላማዊ ሰልፎችም የሉም ነው የሚሉት። እናንተ ጋር ያለው ሁኔታ ምን ይመስላል? ትሪፖሊ በአሁኑ ሰዓት በዚህም በአሁን ባለነበት ሰዓት ያው መኪናዎቹም በአሁኑ ሰዓት እየተንቀሳቀሱ ነው። አንዳንድ ቦታዎቹም ያው እየተከፋፈቱ ነው፣ ሱቆቹም እየተከፋፈቱ ነው። ያለ ሁኔታ ጥሩ ነው ለነሱ ማለት እኮ ነው። ግን ለእኛ ለውጭ ዜጎች ያለ ሁኔታ ስንዘዋወሩም ጥቁርን አይቶ ጥቁሩን ሲያዩ የመደባደብ ሁኔታ አለ። ምክንያቱም ከአፍሪካኖች ነው መጥቶ የመቱን ጦሩ ብሎ ሊቢያኖች እንደዚህ አይነት ቁጣ አለባቸው። ማንም ሳቸው እኛ የምናውቀው ነገር የለም እናንተን ምናልባት ከፕሬዚዳንት ሙአመር ጋዳፊ የተቀጣሪ ወታደሮች ከውጭ ሀገር የመጡት ጋር በማምታታት ማለት ነው እናንተ ላይ ጥቃት የሚደርሰው። ሊቢያኖች በአሁኑ ሰዓት የተረጋጋ ሁኔታዎች ትራብሎስ ውስጥ ትሪፖሊ ውስጥ አለ የሚባለው ነገር በእርግጥ አንዳንድ ቦታው ላይ የመረጋጋት ሁኔታ ቢታይም እነሱ ሰበርሲም ተፈራርቶ ቤት ውስጥ ነው በብዛት ያለው። በተለይ ደግሞ እነዚህ ሊቢያ በተፈጥሮም ለጥቁሩ ያላቸው አስተያየት ሌላው ስለሆነ፣ የእኛ ደግሞ በተጨማሪ ጥቁሮች ከአፍሪካ መጥቶ እየመታን ነው በማለት ተጨማሪው በዛው ላይ ማለት ነው ክፉ አስተያየት ነው አሉት። ጥቁር በመንገድ ላይ ካገኙ ማንኛውም ተራ ሰው ተራ ሲቪል ማለት ነው። የመተላለፍ ሁኔታ የለውም። በቃ ዝም ብሎ የመጨቃጨቅና እስከ መደባደብ እስከ መግደል አለ። እስከ ከበንጋዚ እስከዚህ ማለት ነው፣ ይሄ ሁኔታ ይታያል። ቀደም ብሎ ሐሰን፣ ህጻናት ልጆችም አሉ ቤት ውስጥ አንድ ላይ በርከት ብለን ያለነው ወደ አስራ አምስት እንሆናለን ብለ ነበረ። ወጣ ብላችሁ ለልጆች እንደሚቀመስ ነገር መግዛት ትችላላችሁ? እንዴት ነው ሁኔታችሁ? በአሁኑ ሰዓት ጭራሽ አይቻልም። በአሁኑ ሰዓት ጭራሽ አይቻልም። አንድ እንኳን መንገድ ላይ ሱቅ ሄዶ እቃ መግዛት ቀርቶ ጎረቤቶቹም እንዳየን ተጠብቀን ነው ያለን ነው ማለት ነው። በአሁኑ ሰዓት አንድ ሰው የምንገባበት ቤት ካየ ማታ ዱሪዎች የማምጣት ሁኔታም አለ እና ምን ትመገባላችሁ በዚህ አይነት ሁኔታ? ሰይፈዲን፣ አንተም እዚህ ጋ መግባት ትችላለህ። እኔ ከአሁን በፊት እንግዲህም ትንሽ የተገዛ አስቤዛ እስከ ዛሬ ሳምንት ሊሆን ነው አለ። ያን አሁን በማለቅ ደረጃ ላይ ነው አለው። ዛሬ ነገውን እንግዲህ እግዚአብሔር ያውቃል። ቤንጋዚ ካሉት ጋር የምትገናኙበት መንገድ አላችሁ? እንዴት ነው የምትሰሙት እነሱ ያሉበትን ሁኔታ? አዎ፣ አንዳንድ ልጆች በቴሌፎን እንገናኛለን። ምን ይሏቸዋል እነሱም እንደዚሁ በቃ ከዚህ የባሰው ጭራሽ ተደብቀ ነው ቤት ውስጥ የምንቀመጠው። በጣም እንግዲህ መውጫና መግባትናል መጨረሻ ላይ ሲበረታብን ውጭ መውጣታችን አይቀርም ለራ በዛን ሰዓት ደግሞ ሞታችን መሞታችን አይቀርም የሚለው ስጋት ነው የሚያወሩልን። ኑረዲን እዛ እንዴት ነው የምትኖሩት? ጠቅላችሁ በሊቢያ በስደተኝነት ነው የምትኖሩት ወይስ ወደ ሌላ የአውሮፓ ሀገር ለመሄድ እየጣራችሁ ነው ያላችሁት? እንግዲህ እዚህ ያለ ነው ያው ሁኔታው እናንተ የምታውቁት አንድም በስገትኝነት ነው የምንኖረው። በመጀመሪያ እንደገና ደግሞ ያው ይሄን ባህር ለማቋረጥ እዛ ሄደን እንሰራለን የሚሉም የመጡ አሉ። አንተ ቤተሰብ አለ? እኔ ቤተሰብ አለኝ። ው ስንት ናችሁ? ባለቤቴና ሁለት ልጆች፣ የባለቤቴ ምት፣ ያው ሌላም ወንድሞች ኢትዮጵያ የሆነ ወንድሞች፣ ሌላም ወንድሞቻችን አሉ። ምን ያህል ጊዜ ሆናችሁ ወደዛ ከሄዳችሁ እዛ ከደረሳችሁ? ትሪፖሊ ማለት ነው። ትሪፖሊ ከመጣን እንግዲህ እኛ ቆየት ያው አንድ ሰባት ስምንት አመት ይሆነናል። ምን እየሰራችሁ ትኖራላችሁ? በስደተኝነት እየተረዳችሁ ወይስ ወጣ ብላችሁ ትሰሩ ነበር? ከአሁን ቀደም እኮ የነበረው ሁኔታ ወጣ ብለንም እንሰራለን፣ እንሰራለን። ይሄን ያህል የህዝብ ሁኔታ አልነበረም። የህዝብ ሁኔታ የተፈጠረው አሁን ከዚህ በኋላ ነው። እና አንድ ሳምንት ስራ አምስት ሆኖታል። ከዛ በኋላ ነው ሳሳቢ ሁኔታ የተፈጠረው እንጂ፣ ከዚህ ፊት እኮ የነበረው ሁኔታ ደህና ነበር፣ ለእኛ ለስደተኞች ማለት ነው። ምን ያህል ኢትዮጵያውያን ትኖራላችሁ? እንደዚሁ ማህበር ካላችሁ፣ በትሪፖሊ ምን ያህል ኢትዮጵያውያን አሉ? ትሪፖሊ ላይ በማህበር መስርተን እንዲህ የምንኖርበት ሁኔታ እድሉ የለንም ግን ያው እንጠያየቃለን። ሁሉም ባለንበት በቴሌፎን እንጠያየቃለን። ያው ተበታትረን ነው ያለ ነው። ምን ያህል ትሆናለት? ለበግም ነው በግምት። ያው እንግዲህ ከሺ በላይ ይሆናል ብዬ አስባለሁ። ሁሉም ተበታትኖ ነው ያለው። ትሪፖሊ ማለት ነው። በግምት ያህል ይሆናል። አዎ ትሪፖሊ ነው። አይ ሲልሽ ያው ትሪፖሊ የነበሩት ወደ መንጋዚ ዱዋለ ስራ ሁሉ ከበንጋዚ እና ከትሪፖሊ ያለ ሁኔታ ማለት ነው በአጠቃላይ እኛ እንግዲህ ማዘብ ስም በእናንተ በኩል ልትተባበሩ የምችሉት ለዚህ እርዳታ መስጠት ለሚችሉ ለዚህ ተባብሮ ወደ ሌላ ቦታ የማሸጋገር ደግሞ ከዚህኛው ማዳን የሚችለውን ክፍል እንደ እናንተ እንድትናገሩ ነው የምንማጸነው የኢትዮጵያ ኤምባሲ ያለ እንደዛ ለማነጋገር በስልክም ሞክራቸዋል ወይ እነሱ ደግሞ ዜጎቻችን የት ነው ያሉት ብለው ፈልገዋቸዋል የፈለግንም አካል የለም ኢትዮጵያ ኤምባሲም እዚህ የለንም ከትሪፖሊ ያነጋገራችሁን ሰይፈዲን ኢድሪስ ለሚ ና ኑረዲን መሐመድ ኢብራሂም በጣም እናመሰግናለን። ራሳችሁን ጠብቁ። እንግዲህ ሁኔታው ተስተካክሎ በሰላም እንደምናገኛችሁ ተስፋ እናደርጋለን። እኛም በጣም እናመሰግናለን።